ትኩረት በአፍሪካ ትኩረት በአፍሪካ በሚለው ፕሮግራማችን ስለ ሁለት አብይ ጉዳዮች በተለያዩ ሀገሮች ውስጥ እናነሳለን። አንደኛው አርዕስት በጎረቤት ሀገር በኡጋንዳ ላይ ያተኮራል። ሌላኛው በምስራቅ አፍሪካው ሀገር በሩዋንዳ ላይ ሰውን ሁሉ በሚያነጋግረው አንድ ትልቅ አርዕስት ላይ የዛሬው ዘገባችን ይመላለሳል ሺህ ስምንት መቶ ሰማኒያ አምስት ዓመተ ምህረት እንደ አውሮፓን አቆጣጠር የቅኝ ገዢዎች አገሪቱን ሩዋንዳን ረግጠው ከገዙበት ከዛን ዘመን ጀምሮ ካሁን የቅርቡ የነጻነት ቀን ድረስ እስከ ሺ ዘጠኝ መቶ ስልሳ ሁለት ዓመተ ምህረት ድረስ የአገሪቱ የፍትሐ ብሔር ህግና የወንጀለኛ መቅጫ ላይም ከብዙ በጥቂቱ ያተኩራል። ባለፉት ዘመናት የቅኝ ገዢዎች በአገሪቱ ላይ ያወጁትን አዋጆች፣ ደንቦችና ህጎች፣ የንጉሰ ነገስቱም የቤልጂክ ዘውድ የነሱ ትእዛዝና ኃይለኛ አስፈሪ ማስጠንቀቂያዎች እዚያ ትድረሱ፣ ያን ዞር ብላችሁ አትዩ፣ ቀና ብላችሁ ነጭ ጌታችሁን አትመልከቱ መልስም ማትስቶ የሚሉትን ስፍር ቁጥር የሌላቸውን ወደ አንድ ሺ የሚጠጉ የጌታና የባህሪያ የቆየ የመተዳደሪያ ደንብ ያጠቃልላል። ይህን የመሰለ አሳፋሪ ነገር ሳንሰርዘው ሳንሽረው እስከ ዛሬ ዘመን ድረስ ዝም ብለን ተሸክመን መቀመጣችን የፍርድ ሚኒስትሩ ሚስተር ኢቮድ ኡቪ ዜ አማና ኒው ታይምስ ለተባለው የሀገሪቱ ዕለታዊ ጋዜጣ እሳቸው በሰጡት ቃለ ምልልሳቸው ላይ ይህን የቀኝ ገዥዎች በንቀት ያሸክሟቸውን ህጎች እነሱ ታቅፈው እና ካሁን ድረስ ተንከባክበው መቀመጣቸው አሳዛኝና አሳፋሪ ነው ብለዋል። ከሁሉም የሚገርመው ደግሞ እዛው ጋዜጣ ላይ ሚኒስትሩ አክለው እንዳሉት እነዚህ የቀኝ ገዢዎች ደንብና ህግ ጋር በሩዋንዳ ላይ ዛሬም ድረስ በስራ ላይ ተተርጉሞ መዋላቸው ለትውልዱ ጅግ አሳፋሪ ነው ብለዋል። ሩዋንዳ ለኢኮኖሚ ነፃነቷ አሁን ቆማ እንደምትታገለው ሁሉ ከዚሁ ከቀኝ ገዢዎች ከተወረሱት ህጎች ዘጌታ ከሀምሳ ሰባት ዓመት በኋላ ከኪጋሊ ከዚያ እንደተሰማው በህጉ አንጻር ራሷን መልሳ ነጻ ለማውጣት መነሳቷ ነው። ባለፈው መጋቢት ወር ላይ የቤልጅጎችን ወንጀለኛ መቅጫ ሕግ ተሻሽሎ ይቅርብ የሚለውን መሰረተ ሀሳብ የሩዋንዳ መንግስት ተቀብሎታል። ባለፈው ወር ደግሞ በጉዳዩ ላይ ድምፅ እንዲሰጥበት ወደ ፓርላማው ወደ ሸንጎ ማሻሻያውን ልኳል። ፋክቱም እስ ስ ፊለ አፍሪካንሸ ለንደር ቱኔስት ማል ብዙ የአፍሪካ ሀገሮች የተለያዩ የአውሮፓ የቅኝ ገዢዎች ያኔ እነሱ ህዝቡንና አካባቢውን ለመቆጣጠር ከላይ ሆነው የጫኑባቸውን ህጎችና ደንቦችን ነፃ ሲወጡ እነሱ ሳይሽሩት እንዳለ ተቀበለውታል። የበርሊኑ የሁምቦልት ዩኒቨርሲቲ የታሪክ አስተማሪ ፕሮፌሰር አንድሪያስ ኤካርት ለጣቢያችን ዲ ደብሊው እንዳሉት ከነጻነት በኋላ እነሱ ዝም ብለው እስካሁን ድረስ ሲገለገሉበት ኑረዋል። አንዳንድ ማሻሻያዎችና አንዳንድ ማረሚያዎችን ሕጋቸው ላይ ቢያስገቡም አገሪቱና ሕዝቡን ለብቻቸው ለመግዛት እዚያ የተነሱት በርካታ አምባገነን የአፍሪካ መሪዎች፣ በምሁሩ እምነት ያ ግሩምና አመቺ ጥሩ መሳሪያ ስለሆነ የቅኝ ገዢዎቹን ሕግና ደንብ እንዳለ ወስደው በሕዝባቸው ላይ እነሱ መጫኑን መርጠዋል። ማንሞስ ብደ እንዳስ ዲ ኮሎኒያል ጊዘትስ ጌህቡም በግዦቹ ላይ ጥሬ ሀብቱን እና የአገሪቱን ማዕድን ለመሆኑ ለማንሸጣችሁ ምን ያህልስ ገንዘብ ከዚያ ሽያጭ ገቢ ሆነ ገንዘቡን እሴታ ደረሳችሁ? የሚለውን ጥያቄውን ፈጽሞ እንዳነሳባቸው ሚስተር ማሌታ ዜርል፣ እንደዚሁ እሳቸው በተራቸው ለጣቢያችን እንዳሉት ይህ የቅኝ ገዢዎች ሕግ ነዋሪውን እንዳነሳ ስለሚከለክል አምባገነኖቹን ዝም ብለው እንዲዘርፉም ረድቷል። ይሄው የቀኝ ግዢዎች ሕግም ከዛ አልፎ አናሳ ብሔረሰቦችን ከመሬት ተነስተው እነሱን ከፖለቲካ ሕይወት የሚያገል በመሆኑ የአፍሪካ መሪ አንባገነኖች በህዝባቸው ላይ የግዛት ዘመናቸውን እንዲያራዝሙ ደህና አድርጎም ጠቅመዋል። በተለይ አብሮ ተጋብቶና ተዋልዶ ለብዙ ዘመናት የኖረውን የአንድ ሀገር ሕዝብ በዘርና በጎሳ እነሱ ከፋፍሎና ለያይቶ በመታወቂያ ወረቀታቸው ላይ የቀኝ ግዢዎቹ አንተ የሩዋንዳ ዜጋ ሳትሆን ሁቱነ አንቺ ደግሞ ቱትሲ ነሽ የሚለውን የቤልጅጎችን ተንኮል በስራ ላይ ለማዋልም ጠቅመዋል ነው የኋላ ኋላ ይህ የዘር ክፍፍል አገሪቱን ከፋፍሎ ተመልካቾች እዚህ እንዳሉት ወደ አንድ ሚሊዮን የሚጠጉ ሰዎች ህይወት የዛሬ አምስት ዓመት በከንቱ እንዲጠፋም ትልቅ አስተዋጽኦ አድርጓል። በደቡብ አፍሪካም የቅኝ ገዢዎች ለዛች ሀገር በዘር ላይ የተመሰረተውን የከፋፍለህ ግዛ ህጋቸውን ፕሬዚዳንት ማንዴላ በትልቅ ብልሃት እሳቸው በግዛት ዘመናቸው ባይቀይሩት ኖሮ እዚህ እንደሚባለው ውጤቱም አስከፊ በሆነም ነበር። ብዙዎቹ የቅኝ ገዢዎች ሕግ በአፍሪካ መሰረዝና መቀየር በአዲስም ሕግ መተካት ይኖርበታል። የኬንያው የሕግ አዋቂ ሚስተር ማርቲን ኦሎ ለጣቢያችን እንዳሉት ጥንቃቄ ካልተደረገበት ግን የችኮላ ስራ ከሆነ የሕግ ክፍተትንም ቀስ ብሎ አንዳንድ ቦታ ያስከትል ይሆናል። ይህን ያህል ዘመን መቆየቱ ግን እጅግ ያስገርማል። ሌሎቹ ደግሞ የነጮችን የከፋፍለህ ግዛ የዘር ፖለቲካ መከተላቸው ናቸው። በጣም ያሳዝናል። በኡጋንዳ በህዝቡ ዘንድ ተቀባይነት ያላገኘው የቀረጥ ጭማሪ እሱን ተከትሎም እዚያ በአገሪቱ ውስጥ የተነሳው ውዝግብ ሁለተኛው እርስታችን ነው። ታክሲ ነጂዎች በተለይ በአሁኑ ሰዓት እጅግ አድርገው ተማረዋል። ተሳፋሪው ህዝብም እዚያ በኡጋንዳ በኪስ ስልክ በዋትስአፕ ታክሲ አዞ ከአንድ ቦታ ወደ ሌላ ቦታ በቀላሉ መንቀሳቀሱን ይመርጣል። ሹፌሮቹም ኡበር ከሚባለው አገናኝ ድርጅት ጋር አንድ ላይ ሆነው ተባብሮ ትዕዛዝ ተቀብለው መንገደኛውን አሳፍረው የዕለት ገቢያቸውን ዘጋቢያችን እንዳለው በኡጋንዳ መሰብሰብ ከጀመሩ ሰንበት ብለዋል። ሰርተው ገንዘብ ሰብስበው ኑሯቸውን ለመግፋት ከፈለጉ የስልክ መስመራቸውን እነዚህ ታክሲ ነጂዎች ቀኑን በሙሉ ክፍት ማድረግም ይኖርባቸዋል። ከአንድ ዓመት ጀምሮ ግን ቀኑን በሙሉ የስልክ መስመራቸውን ክፍት አድርገው ዋትሳፕን መጠቀም የማይቻል ነገር ሆኖባቸዋል። የኡጋንዳ መንግስት፣ ታክሲ ነጂዎቹን እነሱ አማረው እንደሚናገሩት ከመሬት ተነስቶ ህዝቡን ለመቆጣጠር ዋትሳፕና ፌስቡክን ወይም ደግሞ በትዊተር የሚገለገሉ ተጠቃሚዎችን የማይቻል የማይቀመስ የግብርና የቀረጥ ጭማሪ በእነሱ ላይ ጭኖባቸዋል ተገቢና ተመጣጣኝ ያልሆነ ቀረጥ ስለሆነ፣ አብዱል ሀኪም የሚባለው አንዱ ታክሲ ነጂ አምስት ሳንቲም እንኳን ለመንግስት አልከፍልም ብሎ አሁን አድመዋል ኖ እነሱ ዝም ብለው የጫኑብንን ቀረጥ እኔ በምንም አይነት አሁን ለመክፈል ዝግጁ አይደለሁም። እኔ ብቻ ሳልሆን ብዙዎቻችንም አንከፍልም ብለን አሁን አብረን አንድ ላይ አድማ መተናል። በየጊዜው ክፈሉ የሚሉንን ቀረጥ መክፈል የማንችል ሰዎች ቁጥር እዚህ ሀገር፣ ትንሽ ሳንሆን ብዙ ነን። ሌሎቹን ቀረጦች ተቀብዬ የአቅሜን ከፍላለሁ፣ ግን አንድ ለገዛሁት ስልክ መስመር እንደገና በተጨማሪ ሁለት መቶ ሺሊንግ ቀረጥ ክፈል የሚሉኝ ከሆነ እኔ ይህን አላደርገውም። ይህም ወጪ ከአቅሜ በላይ ነው። ማንም ይህን ሂሳብ ለመክፈል ሹፌሩ እንዳለው ችሎታውም አቅሙም አሁን የለውም። በሁለት መቶ ሺሊንግ ኡጋንዳ ውስጥ በአሁኑ ጊዜ አንድ ኪሎ ዱቄት በቆሎ እዛ ይገዛበታል። ይህ ደግሞ ተመልካቾች እንደሚሉት በተወደደበት ሀገር ቀላል ገንዘብ አይደለም። ታክሲ ነጂዎችና ሌሎች የዋትሳፕ ተጠቃሚዎች በመንግስት ዝም ተብሎ አሁን አለገደብ የተጫነባቸውን ቀረጥ ለመሸሽ እነሱ አንድ ብልሃት ፈልገው አግኝተዋል። እሱም ቪ ፒ ኤን ተብሎ የሚጠራው አዲስ ጥቂት ሰዎች ብቻ የሚያውቁት የማምለጫ ዘዴ ነው። ስለ እሱም ታክሲ ነጂው አብዱል ሀኪም እንደገና ሲያስረዳ፣ እኔ ራሴ ቪፒኤን አሁን እጠቀማለሁ። በዚህ መስመር የት ሀገርና የት ቦታ እንደቆምኩ እኔው ራሴ ወስኜ እዚያ ነው ያለሁት ብዬ እመዘገባለሁ። አንዳንድ መንግስታትና አንዳንድ አገሮች የሶሻል ሚዲያቸውን ድህረ ገጾቻቸውን፣ እነሱ ስለዘጉ የእነሱን መስመር መጠቀም አይቻልም። ቀረጥ አንከፍልም ብለው በእንደዚህ አይነቱ ዘዴ ወጣቶቹ አሁን በፕሬዚዳንት ሙዚቬኒ ላይ የተደበቀ አድማ አንድ ላይ ተባብረው አድማ መጥተዋል። ፕሬዚዳንቱም ወጣቱ ትውልድ ጊዜውን በከንቱ ዋትሳፕ በማገላበጥና አሉባልታዎች በማናፈስ በሹክሹክ ደስታ አለሙም ውስጥ ጊዜውን ያጠፋል ብለው እነሱን ከሰው ከከሰሱን በኋላ ያለፈው ዓመት አንድ የቀረጥ ጭማሪ ህግ በአስቸኳይ እንዲወጣ አድርገዋል። መስመሩንም በዚህ ዘዴ እንዲዘጋ ፕሬዚዳንቱ ሞክረዋል። ይህ እርምጃቸው ያልፈለጉትን የተቃውሞ እንቅስቃሴ እንደተነበበው ወጣቱ ትውልድ መንገድ ላይ ወጥቶ በእሳቸው ላይ እንዲያዘጋጅባቸው ጋብዘዋል። this tax was introduced was uh, we see more and more people using and the አይነቱ የመንግስት ስራ የመናገርና ሀሳብን በነጻ የማንሸራሸር መብት ሆን ተብሎ በህግ ለማገድ በእነሱ የተጠነሰሰው ተንኮል አስቸጋሪ ነው። በተለይ ሰዎች በመንግስት ላይ ትችታቸውን እንዳይሰነዝሩም ለማስፈራራትና እነሱንም ለማገድ ነው። ፕሬዚዳንቱ ሰዎች አሉባልታ ያሰራጫሉ ብለው በጅምላ ይከሳሉ። ያን ለማገድና ለማስቆም ቀረጥ አሁን ጨመርንም ይላሉ። በኡጋንዳም ሆነ በሌላው ዓለም አሉባልታን ና ሹክሹክታን የሚከለክልና የሚያግድ ህግ የሰብአዊ መብት ተሟጋች ሚስተር ኤሮን ኪዛ ህገ ወጥ ስራ ነው ብሎ የሚያግድ ህግም የሚያግድም ስርአት የትም ሀገር የትም ቦታ የለም። በኡጋንዳ ታክሲ ነጂዎችና ጋዜጠኞች፣ የተለያዩ የሙያ ማህበራትና ተወካዮች፣ የእነሱም ተጠሪዎች፣ የሰብአዊ መብት ተሟጋቾችም አንድ ላይ ሆነው አሁን አቤቱታቸውን ለጠቅላይ ፍርድ ቤት አቅርበዋል። ይሰበሰባል ተብሎም የተገመተው ብዙ የቀረጥ ገንዘብ ግምጃ ቤት ሳይገባ ወኪላችን እንዳለው እዚያ ባዶ ሜዳ ላይ ተንጠልጥሎ ቀርተዋል። ሂል ሃይለ ሚካኤል ዲ ደብሊው ከበርሊን ከተማ የጋዜጦች አምድ የዓለም የጤና ድርጅት ዲሞክራቲክ ሪፐብሊክ ኮንጎን ጨምሮ በተለያዩ የአፍሪካ ሀገራት በፍጥነት እየተዛመተ የመጣው የኢቦላ ታዋሲ ወረርሽኝ የዓለማችን የጤና ስጋት ከመሆን አልፎ አሳሳቢ ስጋትን በሀገሪቱ ላይ በመደቀኑ የዓለም አቀፉን ማህበረሰብ አስቸኳይ ድጋፍና ትብብር መጠየቁን እንደ ሱዶች፣ ዴር ሽፒግል፣ ዲቬልት፣ ሚትሽፒግል፣ ናቬልት እና ዴር ስታንዳርድ ጋዜጦች እንዲሁም ሌሎችም የጀርመን የመገናኛ አውታሮች በስፋት ዘግበዋል። በዩጋንዳም የሀገሪቱ የጤና ጥበቃ ሚኒስቴር መስሪያ ቤት ካሴስ በተባለችው ምዕራባዊ የዩጋንዳ ክፍለ ሀገር ሁለት ሰዎች በኤቦላ ቫይረስ መሞታቸው ከተረጋገጠ በኋላ ቫይረሱ በቀላሉ ከሰውነት በሚወጣ ፈሳሽ የሚተላለፍ በመሆኑ የበሽታው ስርጭት ይኖራል ተብሎ በሚጠረጠርባቸው ስፍራዎች ነዋሪዎች የግልና የአካባቢያቸውን እንዲሁም የመጠጥ ውሃ ጽዳትን እንዲጠብቁ ሕዝብ በተፋፈገበት ቦታ ከማዘውተር እና እጅ ለእጅ ከመጨባበጥ ብሎም እንደ ሳሙና ያሉትን ቁሶች በጋራ ከመጠቀም እንዲቆጠቡ የሚያስገነዝቡ መልእክቶችን ለማስተላለፍ ተገደዋል። የጀርመኑ የጤና ባለሙያዎች ጋዜጣ አርት ሳይቱንግ ከሶስት ቀናት በፊት ባወጣው ዘገባም እስካለፈው ረቡዕ ድረስ በኮንጎ ዲሞክራቲክ ሪፐብሊክ በኢቦላ ታዋሲ ከተጠቁት 2500 ህሙማን 1600 ያህሉ መሞታቸውን አስታውቋል። የሱዳን ወታደራዊ የሽግግር ምክር ቤትና የነጻነትና የለውጥ ኃይሎች በአፍሪካ ህብረትና በኢትዮጵያ መንግስት አደራዳሪነት ባለፈው ረቡዕ ሁለቱ ኃይላት በጋራ የሚመሰረቱትን የመንግስት አወቃቀርና ለቀጣዮቹ ሶስት ዓመታት በሚዘልቀው የሽግግሩ ወቅት በዋናነት ትኩረት የሚሰጧቸው ጉዳዮችን ያካተተ ገዢ ፖለቲካዊ ሰነድ ተፈራርመዋል ሲሉ ዴርሽፒግልና ሱዶች ጋዜጦች በሰሞነኛ ዘገባቸው አመልክተዋል። በስምምነቱ መሰረት ከሁለቱም ወገን አምስት አባላት ከጦሩ እንዲሁም ስድስት አባላት ከሲቪል ዜጎች በድምሩ 11 አባላት ተመርጠው ሉዓላዊ ምክር ቤቱን የሚመሩ ሲሆን የመጀመሪያውን የሽግግር ስልጣን ዘመን ወታደራዊ ምክር ቤት፣ ቀጣዩን ዘመን ደግሞ ሲቪሉ አስተዳደር በየተራ እንዲመሩት የሚደነግግ ነው። ዘግይተው የወጡ ዘገባዎች እንዳመለከቱት ደግሞ የሱዳን ተቃዋሚ የነፃነትና ለውጥ ኃይሎች ቡድን በጋራ የፈረሙትን ስምምነት በተመለከተ ተቃውሞ ባይኖራቸውም የስልጣን ክፍፍሉን በተመለከተ ግን በፖለቲካ ሰነዱ ዝርዝር አፈጻጸም ይዘት ላይ አሁንም ጥርጣሬና ተቃውሞን የሚያጭሩ ሀሳቦች መኖራቸውን በመግለጽ ቅሬታቸውን ማሰማት መጀመራቸው እየተነገረ ነው። ሶማሊያ በሚገኘው ታዋቂው መዲና ሆቴል ላይ የዛሬ ሳምንት ቅዳሜ በተፈጸመ የአሸባሪዎች የቦምብ ጥቃት 29 ያህል ሰዎች ሲሞቱ ከ56 የሚልቁ መቁሰላቸውን የተለያዩ የጀርመን መገናኛ አውታሮች ዘግበዋል። ቦምብ የተጠመደበት መኪና አጥፍቶ ጠፊ አሽከርካሪ በደቡባዊ ሶማሊያ የወደብ ከተማ ኪሲማዮ የሚገኘውን ይህንኑ ሆቴል ካጋየ በኋላ የአልሸባብ ታጣቂዎች ወደ ሆቴል ውስጥ በመዝለቅ በከፈቱት ተጨማሪ የተኩስ ጥቃት 29 ያህል ሰዎች ገለው በርካታዎችንም አቁስለዋል። በአደጋውም ሶስት ኬንያውያን ሶስት ታንዛኒያውያን፣ ሁለት አሜሪካውያን፣ አንድ የብሪታንያና አንድ የካናዳ ዜጎች መሞታቸው ተረጋግጧል። ከቆሰሉት ሐምሳ ስድስት ሰዎች መካከል ደግሞ ሁለቱ ቻይናውያን መሆናቸው ኖይዘርቸር ቫይነርና ፍራንክፉርተር አልጋማይን ጋዜጦች በዘገባቸው አብራርተዋል። ከዚህ ሌላ በዜግነት ካናዳዊ በትውልድ ሶማሊያዊት የሆነችው ታዋቂዋ አክቲቪስትና ጋዜጠኛ ሆዳን ናያሌህና ባለቤቷን ጨምሮ በመጪው የሶማሊያ ፕሬዝዳንታዊ ምርጫ እጩ ተወዳዳሪ ሆነው ለመቅረብ በዝግጅት ላይ የነበሩ ፖለቲከኛም በጥቃቱ ህይወታቸውን ያወጡት መካከል እንደሚገኙበት መገናኛ ብዙኃኑ አረጋግጠዋል። የአልሸባብ ጽንፈኛ ኃይሎች ከሁለት ዓመታት በፊትም በተመሳሳይ ዕለት ቅዳሜ፣ ዋና መዲናቱ ሞቃዲሾ አቅራቢያ መዲና አብራጃ በሚገኝ ሆቴል ላይ በፈጸሙት አሰቃቂ ቦምብ ጥቃት ከ587 በላይ ሰዎች ሞተው 316 ያህል መቁሰላቸውን ዩሮ ኒውስ እና ሌሎችም የጀርመን ጋዜጦች በዘግባቸው አስታውሰዋል። መንግስት ጥቃት ፈጻሚዎቹ በሙሉ መገደላቸውን ነው ያስታወቀው። ዶችላንድ ፉንክ የመገናኛ አውታር እና በርካታ አንባቢያን ያሉት የጀርመኑ ሱዶች ጋዜጣ ዙማ የሴራ ፖለቲካ ሰለባ በሚል ስላቃዊ ርዕስ ባለፈው ሰኞና ማክሰኞ ባወጡት የተለያየ ዘገባ የቀድሞው የደቡብ አፍሪካ ፕሬዝዳንት በስልጣን ዘመናቸው ፈጽመውታል ስለተባለው የሙስና ወንጀል የማጣራት ስራውን የጀመረው ቡድን ባለፈው ሐምሌ ዘጠኝ ያካሄደውን ምርመራ ቃኝተዋል። ዙማ ምርመራውን ለሚመሩት ዳኛ ለመጀመሪያ ጊዜ በሴራ ፖለቲካ የደረሰባቸውንና እየደረሰባቸው ያለውን ጥቃትና ግፍ ይፋ ማድረጋቸውን ነው ያብራሩት። ጋዜጦቹ ዙማ የመንግስት ሀብትና ንብረት ለመዝረፍና ለማባከናቸው ዋቢ ተደርገው ከቀረቡት መረጃዎች አንዱ በገጠራማው የትውልድ መንደር ራቸው ኒካንድላ መኖሪያ ቤታቸውን እጅግ ዘመናዊ አድርጎ ለመገንባትና ለማስዋብ ከግብር ከፋዩ ህዝብ ገንዘብ ከ20 እስከ 28 ሚሊዮን የሚገመት ዶላር አባክነዋል፣ የሚል ክስ እንደሚገኝበት የሱዶች ጋዜጣ ጠቁሟል። ከዚህ ሌላ በሀገሪቱ ትላልቅ ኩባንያዎች ከተሳተፉበት ልዩ ልዩ የጨረታና የኮንትራት ውሎች ጋር በተያያዘም ተፈጽመዋል የተባሉ የሙስናና የጉቦ ወንጀሎችም አጣሪ ቡድን የሚመረምራቸው ጉዳዮች ናቸው። በስልጣን ዘመኔ ሀገሪቱ በምጣኔ ሀብትና በፖለቲካው መስክ ከፍተኛ ለውጥና እመርታን እንድታሳይ ጥረት በማድረጌ መልካም ስምና ሰብእናን በማጉደፍ ከፖለቲካው ዓለም ለማጥፋት ምዕራባውያን ሀገራት በተለይም እንግሊዝና አሜሪካ ከፍተኛ መሰናክል ሲፈጥሩብኝ ቆይተዋል። ከውጭ የተላኩ ቅጥር ነፍሰ ገዳዮችን በመርዝ ጭምር ሊገድሉኝ ሞክረዋል ያሉት ዙማ ምስክርነቱን ለማሰማት ለተሰየሙት ዳኛ ከዚህ ሌላ በዘጠኝ ዓመት የስልጣን ቆይታቸው ተፈጽመዋል ለተባሉት ሙስናዎች አጣሪ ቡድን የምስክርነት ቃላቸውን ሐምሌ ስምንት ከሰጡ በኋላ እሳቸውንም ሆኑ ልጆቻቸውን እንገላቸዋለን የሚል የስልክ ማስፈራሪያና እዛቻዎች እየደረሱን ነው ሲሉ ቅሬታና ስጋታቸውን ለፍርድ ቤቱ ዳኛ አስታውቀዋል። ባለፈው ዓመት ከፕሬዝዳንትነት ስልጣናቸው በኃይል የተወገዱት የ77 ዓመቱ ዙማ በተደጋጋሚ የሚቀርብባቸውን አያሌ የሙስና የወንጀል ክሶች ደጋግመው እያስተባበሉ ነው። አድማጮቻችን፣ የዛሬው ቅንብራችን በዚሁ አበቃ። ጤና ይስጥልን። ደናውኑ